ግጭት እና ጦርነት ኢትዮጵያ ውስጥ ከፍተኛ የሆነ ሰብአዊና ምጣኔ ሀብታዊ ቀውስን አስከትለዋል። እነዚህ የፖለቲካና የምጣኔ ሀብት አለመረጋጋቶች በወጣቶች ስነ ልቦና ላይ እያሳደሩት ያለው ጫና ምን ይመስላል? መፍትሄው ስንል በምሽቱ እንወያያለን። ባለሙያም ጋብዘናል። ሌሎች ዘገባዎችም ይኖረናል። እናስተዋውቃችሁ ያፈጠራ ምንድነው? የተለያዩ የፍራፍሬዎችን ለጣጮችን በመጠቀም ሁሉም ቤዚካሊ ዋናውን ዋና የምንጠቀመው ከሹጋር ኬን ወይም ደግሞ ከሸንኮራ አገዳ ምጣጭ በመጠቀም ለወረቀት ጥሪቃነት የሚያገለግል ጠጭ የሰራ ነው። የሰማችሁት የአትክልትና የፍራፍሬ ተረፈ ምርቶችን በመጠቀም ወረቀት ማምረት ከጀመሩ አምስት ወጣቶች መካከል አንዷን ነው በምሽቱ እንግዳችን አድርገናቸዋል። እነዚህን ወጣቶች ሌሎች ዘገባዎችም ይኖሩናል። ሰዓት እንዳፈቀደም ሙዚቃም የምንጋብዛችሁ ይሆናል። ሰላም ጤና ስጥልኝ፣ የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ የሰኔ የማክሰኞ ምሽት የሰኔ 21 የማክሰኞ ምሽት የጋቢና ቤ መሰናዶ ጀምሯል። አብራችሁን ታምሹ ዘንድ በአክብሮት የምንጋብዛችሁ ኤደን ገረመው መሰናዶን በመምራት ፣ ኤልያስ አስማረ በድምፅና ምስል ምህንድስ ነው። ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው። አሁን ወደ ውይይታችን እንሻገራለን። ኢትዮጵያ ባለፉት አራት ዓመታት ውስጥ ከባድ በሆነ የፖለቲካ አለመረጋጋት ውስጥ እያለፈች ትገኛለች። ሀገሪቱ በውስጣዊና ዓለም አቀፋዊ ጦርነቶች ባሳደሩባት ጫናም ለኑሮ ውድነት ተጋልጣለች። ከዚህ በተጨማሪም ስርዓት አልበኝነት በተለያዩ የሀገሪቱ ክፍሎች ውስጥ በመንገሱ ዜጎች በነጻነት ተንቀሳቅሰው ወጥተው መግባት አለመቻላቸውን እንዲሁም ደግሞ ወደ ተለያዩ ክልሎች ተንቀሳቅሰው ስራ ለመስራት ሲቸገሩ ይገልጻሉ እንደተቸገሩ ይገልጻሉ። የሀገሪቱን ከፍተኛ ቁጥር የሚይዙት ወጣቶች ታዲያ የዚህ ገፈት የመጀመሪያዎቹ ቀማሾች ናቸው። ስራ አጥነት ጋር ተደማምሮ ይሄ ችግር በእነሱ ላይ ከፍተኛ የሆነ የስነ ልቦና ጫናም አስከትሏል። ይሄ ታዲያ ለመሆኑ በአሁኑ ሰዓት ያለው የፖለቲካ አለመረጋጋት በወጣቶች ህይወት ላይ እያሳደረ ያለው የስነ ልቦና ጫና ምንድን ነው? እንዴትስ መውጣት ይቻላል? በሚለው ዙሪያ ለመነጋገር የስነ ልቦና ባለሙያ በምሽቱ ጋብዘናል። የጋበዝነው እንግዳችን ባለሙያ ቢኒያም ከድር ነው። ጤና ስጥልኝ ቢኒያም፣ እንደምን አመሸህ። ጤና ይስጥልኝ እንደምን አመሻችሁ። ጥሪያችንን አክብረህ ስለመጣህ እናመሰግናለን። ቢኒያም እንግዲህ በቀጥታ ወደ ውይይታችን ነው የምንገባው፣ ምክንያቱም ሰዓትን ለመሻማት በሚል ነው። በአሁን ሰዓት በሀገሪቱ ውስጥ የፖለቲካ አለመረጋጋት መኖሩ ይታወቃል። ከዚህ በተጨማሪ ደግሞ ይሄ የፖለቲካ አለመረጋጋት ያስከተለው የኑሮ ውድነት አለ። ከዚህ ቀድሞም የነበሩ የስራ አጥነት ሁኔታም እየተባባሰ መጥቷል እና ይሄ በወጣቶች ስነ ልቦና ላይ ያሳደረው ጫና ምንድን ነው? እሱ ትላለህ። መልካም እንግዲህ የተከሰቱ ተደራራቢ ችግሮች አሉ። ከጦርነቱ አስከትሎ ጦርነቱ ያመጣቸውም ቀውሶች አሉ። በተጨማሪም የኑሮ ውድነቱ ተደማምሮ በፊት ከነበሩት ቀውሶች ተደራራቢ ችግሮች ይስተዋላሉ። እና በዚህም ችግሮች ምክንያት ደግሞ አብዛኛው ተጎጂ የሚሆነው ወጣቱ ክፍል ነው እና ወጣቱ ክፍል በዚህ ችግሮች ምክንያት ምንም ይደርስበታል የሚሉትን ነገሮች ለማየት ለምሳሌ በጦርነቱ ምክንያት የተፈጠሩ የኑሮ ውድነቶች የሚያሳዩት ጫና ወጣቶቹ ላይ። ወጣት ማለት ለምሳሌ ኢነርጂ ያለው ጉልበት አለው፣ መስራት ይፈልጋል፣ ሀይል የተሞላ የማህበረሰቡ አንድ ክፍል ነው እና በወጣትነት አንድ ሰው በወጣትነቱ ጊዜ የሚሰራበት ጊዜ ነው። ምርታማ የሚሆንበት ጊዜ ነው። ብዙ ፈጠራዎችን የሚሰራበት ጊዜ ነው። ይህንን ጊዜውን ለምሳሌ ስራ የማያገኝ ከሆነ ለምሳሌ አንድ ሰው ስራ ሲኖረው የአይምሮ ጤና በጣም እያደገ ሄዳል። ስራ ያለው ሰው ስራ ከሌለው ሰው በተሻለ የአይምሮ ጤና አለው እና ስራ እጥነት መብዛቱ ስራ ለመኖሩ ወጣቶች ላይ ምን ይፈጥራል? በጣም የጫና የጭንቀት ይፈጣል። ምክንያቱም አቅማቸውን እየተጠቀሙ አይደለም፣ ስራ አላገኙም። በዚህ ምክንያት የተለያዩ ለድብርት ስሜቶች ለጭንቀት ስሜቶች ለሱስ ሊጋለጥ ይችላል። ምክንያቱም በስራ የሚያሳልፈውን ጊዜ ትርፍ ስለሚሆንበት ያንን ጊዜውን ደግሞ በተለያዩ ነገሮች ጤነኛ ባልሆኑ መንገዶች ሱስ ላይ በመግባት አልኮል ሊሆን ይችላል ይህንን የማድረግ መጠናቸው ከፍተኛ ነ እና በጣም ስራ በቀነሰበት እና የስራ በበዛበት ሀገሮች ላይ አብዛኛው የሚቷሉ ነገሮች ምንድን ናቸው? እነዛ ወጣቶች የአልኮልና የሱስ ተጋላጭ ይሆናሉ። በአልኮልና በሱስ በመጋለጣቸው ምክንያት ደግሞ የራስ ማጥፋት የዲፕሬሽን ስሜቶች ተጋላጭ ይሆናሉ። የከፍተኛ የሆነ የድብርት ስሜት ደግሞ ወደ ወንጀል ይወስዳቸዋል። ወደ አልባሌ የሆኑ ሱሶች ውስጥ ያምራቸዋል። እና ስራ አለመኖሩ ብቻ የስራ አጥነት መኖር መብዛቱ ብቻ ወጣቶች ላይ በጣም ብዙ የሆነ የተደ ቦና ጫናን ያሳድራል በተጨማሪ ደግሞ ተስፋ መቁረጥ ስራ የለውም። አንድ ወጣት ስራ የለኝም ብሎ ሲያስብ ተስፋ አይታየውም፣ ነገን ማሰብ ይከብዳል እና ተስፋ ደግሞ አንድ ሰው ሲቆርጥ ወደ ወንጀል የመግባት መጠና አለው። ምክንያቱም ተስፋ የለው ሰው ሌላ ሰውም የአያዝን። ምክንያቱም ምንም ተስፋ ካልታየው ቀጥታ ለራሱን ጥቅም ብቻ ማድረ ማግኘት ስለሚፈልግ ጊዜያን ስሜቶችን ማውረድ ይፈልጋል፣ ሱስ ውስጥ ስለሚገባ ያንን ሱስ ለማስጠገት ሲል ወደ ወንጀል ማህበረሰቡን ወደ መጉዳትና የዛ ማህበረሰብ ጠላት ወደ መሆን ይዘዋል እና ስራ አለመኖሩ ብቻ እነዚህ ሁሉ የስነ ልቦና ቀውሶች ያመጣል። በተጨማሪ ጦርነቱ ደግሞ ራሱ የሚፈጥረው ደግሞ ጫና አለ። በተለይ በጣም ጥሩ ለጦርነቱ በጣም ቅርብ የሆኑ ማህበረሰብ ክፍል አሉ። ራቅ ያሉ ደግሞ ግን እዛው አካባቢ ቢሆንም ግን ለጦርነቱ ትንሽም ቢሆን የራቅ ማህበረሰብ ክፍሎች የተለያዩ የስነ ልቦና ቀውስ ሲያጋጥማቸዋል፣ ለጦርነቱ ቅርብ የሆነው ወጣቱ ክፍል ለዲፕሬሽን ለአንዛይቲ፣ ለፍራት በጣም ለከፍተኛ ነች ድባቴ ለምንለው ማለት ነው። በጣም ድባቴ ውስጥ ይገባል እና በተለይ ደግሞ ይሄ ፖስት ትራውማቲክ ስትረስ ዲስኦርደር ይባላል። የድህረ አደጋ ጭንቀት እክል። ይኸኛውን የድህረ አደጋ ጭንቀት እክል በጣም ከፍተኛ ከመሆኑ የተነሳ ለረጅም ጊዜ የሚቆይ ነው። በጣም ለብዙ ጊዜያቶች ተሸክሞት ሊኖር ይችላል ያ ወጣት በወጣትነቱ። እነዚህም የስነ ልቦና እክሎች አንድ ሰው ኤክስፔሪንስ ሲያደርግ በጣም ከባድ ነው የሚሆነው ምክንያቱም በወጣትነቱ መስራት ያለበት ጥሩ ነገሮችን ፈጠራዎችን፣ አገርን ለማሳደግ ራሱን ለማሳደግ አይምሩን እንዳይጠቀም ነው ይሄውን የስነ ልቦና ቀውስና በዚህ ጊዜ በስነ ልቦና የተጎዳ ወጣት በጣም ከባድ ነው ለሚቀጥለው ጀኔሬሽን ማለት ነውና እነዚህ ሁሉ ቀውሶች ያስተናግዳል። አንድ ወጣት በኢኮኖሚ በስራ አጥነትና በጦርነት ውስጥ የሚያልፍ ወጣት ማለት ነው። እንግዲህ እናንተም አሁን አንተም እንደ ባለሙያ ከወጣቶች ጋር ቀረብ ብለህ ወጣቶችን በተለያዩ ጉዳዮች ላይ ታማክራለህ። በተለያዩ መገናኛ ብዙኃን እንዲሁም ደግሞ ማህበራዊ ሚዲያዎች ደግሞ ዜናዎች፣ እለት እለት የሚሰሙት ዜናዎች ከእለት እለት እየባሰባቸው የሚሄዱ ነው የሚመስለው። መጥፎና አሉታዊ ናቸው የሚሰሙት ዜናዎች አንተ በስራህ ላይ እነዚህ ዜናዎች ወይም ደግሞ የሚሰሙት ነገሮች በአካባቢያቸው እየተፈጠረ ያለው ጦርነት ያሳደረባቸው ጫና እንዳለ ታዝበሃል ወይ? ምን አይነት ነገሮች ናቸው በአሁን ሰዓት ወጣቶቹን እያሳሰቧቸው ያሉት? ኦኬ። መልካም እንግዲህ ሁላችንም የምንሰማው ነው። ይህንን አሁን የተፈጠሩ ያሉትን ችግሮች እና ምንድን ነው እኛም ከሚያጋጥሙን ኬዞች፣ እና እንዲሁም ከምንሰማው ከምናየው ነገር የጠፍች ላይ አብዛኛው ያለው አንደኛ ተስተኛው ነው፣ የፍርሀት ስሜት የስጋት ማለት ነው፣ የመጠራጠር ምክንያቱም ሰው ፍርሀት ስሜት ውስጥ ሲገባ አይምሮ በባህሪው ሲፈራ የሆነን ነገር የመስራት አቅሙ ይቀንሳል። ፍርሀት ላይ ብቻ ነው የሚያተኩረው ማለት ነው እና ተስፋ የመቁረጥ ስሜቶች በትምህርታቸው ለምሳሌ አንድን ተማሪ አጥና አንብብ እንዲትለወጣለ ብለን ልንመክረው እንችላለን። ግን በዚህ ሁኔታ ውስጥ እያለ ምንም አይነት ተስፋ ካልታየም የሚፈጠሩት ነገሮች አንደኛ የኑሮ ውድነቱ አለ፣ ሁለተኛ የጦርነቱ ምንም ተስፋ የማይታየው ከሆነ ትምህርቱ ላይ ተስፋ ይቆርጣል። በራሳቸው ተስፋ መቁረጥ፣ በሱስ በቀላሉ የመጋለጥ ምክንያቱም በቃ የጭንቀትና የድብርት ስሜቱን በፍጥነት ለመፈሽ ስለሚፈልጉ ቶሎ ብለው ወደ ሱስ ነው የሚገቡት። ያ ሱሱ ለጊዜው ቢሆን ያንን ስሜት እንደሚያስታግስላቸው ስለሚሰማቸው አብዛኛው ወጣት በጣም ለመታዘብ ያህል በጣም ሱስ ውስጥ እየገቡ ነው። በጣም በአፍላ እድሜያቸው ይህን ከትምህርት ቤት ከሃይስኩል ተማሪዎች ጀምሮ በጣም ወደ ሱስ የመጋለጥ መጠናቸው በጣም ከፍተኛ ዋና ይሄ ራስን መጉዳት ራስን ለማጥፋት ማሰብ በሁሉም ነገር መጨነቅ፣ መበሳጨት፣ በምክንያቱ ባልታወቀ ድብር ስሜት ውስጥ መግባት እና እነዚህ ስሜቶች በጣም በወጣቶች ላይ ይታያሉ። በአሁኑ ሰት ል አመሰግናለሁ ቢኒያም። እንግዲህ እዚህ ጋር ውይይታችንን ገታ እናርግና እኛም የፌስቡክ ገጻችንን በመጠቀም አስተያየት ሰጮች ስልካቸውን እንዲተውልን ጠይቀን ነበር። በዛ መሰረት ስልካቸውን ከተውልን መካከል አንድ ሰው ጋር ደውለን ነበር። አስተያየቱን ሰምተን እንመለስ። ባዩ ውቤ ይባላለሁ ከባህር ዳር ከዚህ ስራት ጋር በተመለከተ ስራትነት ጋር የወጣቶች ጊዜ በከንቱ መባከን የለበትም ስለዚህ ስራም በመምረጥ ደግሞ ጊዜው መባከን ስለሌለበት በማንኛውም ባገኙት የስራ መስክ ተሰማርተው መስራት አለባቸው የሚል እምነት አለኝ በግሌ ለምሳሌ መስራት የሚቻለው በግብርናው ዘርፍ መስራት ይቻላል እንደሚታወቀው በሀገራችን የግብርናው ዘርፍ በደንብ ያልተሰራበት የስራ መስክ ስለሆነ በተለይ ለምሳሌ በግብርናው ዘርፍ የሚማሩ ወይም ደግሞ የተማሩ የተመረቁት በዚህ በጣም ውጤታማ ይሆናሉ። አንደኛ ሰባ ፐርሰንት እና ከዚያ በላይ ደግሞ በግብርና ዘርፍ የሚተዳደር ስለሆነ የሀገራችን ህብረተሰብ ያንን ፎከስ አድርጌ ነው ልመልስ የቻልኩት እንጂ በኢንጂነሪንግ ዘርፍ ለምሳሌ አስተያየት ሰጫችን እንግዲህ ለወጣቶች በምን አይነት የስራ ዘርፍ ላይ ቢሳተፉ መልካም እንደሆነ የራሳቸውን ምክርና ጥቆማ አድርገዋል። ከውይይታችን ትንሽ ለየት ባለ ያለ ምክር ነው የሰጡት። ግን አሁን እየተወያየን ያለነው ያለመረጋጋት የፖለቲካ ያለመረጋጋቱ በወጣቶች ስነ ልቦና ላይ እያሳደረ ስላለው ጫና ነው። ቢኒያም ወደ አንተ እመለሳለሁ። እንግዲህ እነዚህ አሁን የፖለቲካ ለውጦች አራት አመታት አስቆጥሯል። አሁንም እለት እለት እየሰማናቸው ነው አላቆሙም። በዚህ ውስጥ ወጣቶች ከተስፋ መቁረጥ፣ ከጭንቀት፣ ከድባቴ ለመውጣት አሁን ላይ ባሉበት በዚሁ ባሉበት ውስጥ ምን ማድረግ ይችላሉ? እራሳቸውን ከዛ ስሜት ለመታደግ ማድረግ ያለባቸው ነገሮች ምንድን ናቸው? መልካም እንግዲህ ችግሩ እንዳለ ይታወቃልና ይህንን ችግር ለመቅረፍ ደግሞ ማነው ኃላፊነት ያለበት ችግር ሁሉም ሰው ኃላፊነት አለበት የችግሩ ተጋላጭም ችግሩ አነታኝም የሚለውን ማህበረሰብ ክፍልም ቢሆን ይህንን ችግር ለመፍታት መተባበር አለበት ምክንያቱም ለምሳሌ የአይምሮ እክል ወይም ደግሞ የቻንቦና ጉዳቶች እክሎችን ህብረተሰቡ በስርዓት አይነጋገራቸውም። ከመፈጠራቸው በፊት እንዴት ነው የምንከላከላቸው? የሚሉት ለምሳሌ ወገቤን አመመኝ የሰውነት ክፍሎቻችን ሆዴን አመመኝ የሚሉት ቃላቶችን መጠቀም ይቀላል፣ አእምሮን አመመኝ ከማለት ና የአእምሮን ህመም ከማገድ ጋር በጣም ከከፍተኛ ከሆነ ከአእምሮ ህመም ጋር የማገናኘት ሁኔታ ስላለን ለዚህ ለአእምሮ ህመም ወይም ደግሞ ለስለልቦና አክል ትኩረት አለመስጠት ይታያል። ና ጉዳቱ ጉዳቱ ከተፈጠረ በኋላ ነው ብዙ ሰው የዚህን ችግር ምን ያህል ስር የሰደደ ና ብዙ ሰዎች የሚያጠቃ እንደሆነ የሚረዳው ና ምናልባት ይሄ ግንዛቤም ከማጠር ከማጠር የመነጨ ይሆን። ምክንያቱም ብዙ ጊዜ የአእምሮ ጤናን በተመለከተ ግንዛቤ ኖሮን አላደግንም እንደ ማህበረሰብ ና ምናልባት ከዛም ጋር እያያዝክ አክለህ እንድትነግረኝ ፈልጌ ነው። መልካም በሚገርም ሁኔታ ትክክል ነው ያልሽው፣ ምክንያቱም ከትምህርት ቤት ጀምሮ ሰው ስለ አይምሮው እየተማረ አይደለም የሚያድገው፣ ስለ ትምህርት አይነት ነው የሚማረው። አይምሮ እንዴት ነው የሚሰራው? አይምሮ እንደዚህ አይነት ችግሮች ሲያጋጥሙት እንዴት ነው የሚከላከለው? የአይምሮ ጤና ምን ማለት ነው? እንዴት ነው ሰው አይምሮን መጠበቅ የሚችለው በየቀኑ? ምክንያቱም ከፍተኛ የሆነ የአይምሮ እክል ከመግጠሙ በፊት ጥቃቅን የሆኑ የአይምሮ በሰቤታቸው የሚያጋጥሙ ጭንቀቶች፣ ችግሮች፣ እክሎችን እንዴት ነው ከዛ ነገሮች አይምሯችን እየጠበቀ የምናደርገው? ሲጀመር ከትንሽ ክፍል ጀምሮ ከህጻናት ጀምሮ እንዴት ነው ህጻናት ራሳቸው አይምሯቸው እንዲጠብቁ የሚደረገው? ጤናቸውን እንዲጠብቁ ይማራሉ፣ እጃቸው እንዲታጠቡ ሰውነታቸውን፣ አይምሯቸው ግን ተረስተዋል። የአይምሮ ጤናቸው እንዴት እንደሚጠበቅ እንዴት ነው ራሳቸውን ከጭንቀት ከድብር ከእንደዚህ አይነት ስሜቶች እንዴት ነው ራሳቸውን የሚጠብቁት? እንክብ አይምሯቸው እንዴት ነው የሚንከባከቡት የሚለው ነገር ትኩረት አልተሰጠበትም። ምክንያቱም በጣም ትልልቅ ቦታ ያሉትም የሀገራችን ላይ ያሉትም እያንዳንዱ አስተማሪዎችም የተለያዩም የመንግስትም መንግስታዊ ያሉትም ድርጅቶች እዚህ ትኩረት ላይ በመስጠት ለህብረተሰቡ ከፍተኛ የሆነ ግንዛቤ መፍጠር ስለ አይሙ ሰው ስለ አይምሮ አይምሮ እንዴት ነው የሚንከባከሩ አይምሮ እንዴት ነው መንከባከብ ያለበት የሚለው በጣም በከፍተኛ ሁኔታ መሰራት አለበት። በኮሮና ጊዜ የተሰሩ ስራዎች አሉ። ኮሮናን ለመከላከል ሰውን እጅ የሚታጠብ የተለያዩ ነገሮች አይምሮ ላይ መሰራት አለበት እና በየትምህርት ቤቱ ወጣቶችን በሚመለከቱ ፕሮግራሞች ላይ የቴሌቪዥንም የሬዲዮን ፕሮግራሞች ላይ ሊሆኑ ይችላሉ። ስለ ስለ ልቦናና ወጣቱ ሰው ስለ አይምሮ ከትንሽነቱ ጀምሮ እንዴት ነው መከላከል ያለበት አይምሮ መንከባከብ ያለበት የሚለው በግንዛቤ መልክም ከዛም ባለፈ በትምህርት ደረጃ እንደ ካሪኩለም ተቀርጾ ሰው አእምሮን ጤና እንዴት መጠበቅ ይችላል ሳይንስ ሳይንስ የሚለው ትምህርት አለ። የአእምሮን ሳይንስ መስጠት አለበት። ምክንያቱም ይህ ከፍ አእምሮ ነው ሰውነትን በሙሉ የሚቆጣጠረው እና አእምሮ ላይ እስካልሰራን ድረስ

እዛ አደጋ ወይም ደግሞ ጦርነት ወይም ረሀቡ የሆነ ነገር የተፈጠረበት ላይ ሰው አይምሮውን ከአይምሮ ጉዳት ወይም ደግሞ ከስነልቡና ጉዳት ለመከላከል እንዲት ነው ሳይኮሎጂካል ፈርስት ኤዶችን ምን ያህል ያውቃሉ ሰዎች? ፈርስት ኤድ ብዙ ጊዜ ለአካላዊ ምናምን የሚሰጠው ና ለአይምሮስ ለችግሮች፣ ለትራውማ ኬዞች ሲፈጠሩ እንዴት ነው ይህንን ነገር ከፊዚካዊ ከአካላዊ ጤና ጋር እኩል በማድረግ አይምሮ ጤና ላይ እንዴት ነው የሚሰራው? ችግሩ የተፈጠረበት ኤሪያ ቦታ ላይ ከፍተኛ ችግር ወይም ጉዳቱ የተፈጠረበት አካባቢ ያሉት ማህበረሰቦች ለእነሱ እንዴት ነው ተደራሽ የሚሆነው? እንዴት ነው የሚያስተካክሉት? ይንን የሚለው እያንዳንዱ ሰው ይህንን ማወቅ ያለበት። ችግሩም ከተፈጠረ በኋላ እንዴት ነው ሪከቨር የሚያደርጉት? የተፈጠረውን ነገር እንዴት ነው አእምሯቸው ላይ ከፍተኛ የሆነ ችግር ጉዳት ሳይፈጥር እንዴት ነው ከዛ ችግር አእምሯቸው የሚያወጡት? ልቦናውን ከፍተኛ ከመሆኑ በፊት እንደው ሰዓትም እየሄደብን ስለሆነ ጠቅለል አድርገህ እሱ ላይ ትኩረት ብንሰጥ፣ ለምሳሌ አሁን እንደ ግለሰብ ድባቴ ወይም ተስፋ መቁረጥ ውስጥ ያሉ ስራ አጥም ሊሆኑ ይችላሉ። ስራም ኖሯቸው ደግሞ ይሄ ጉዳይ ጭንቀት የሚፈጥርባቸው ወጣቶች እየሆነ ያለው ነገር ጭንቀት የሚፈጥርባቸው ወጣቶች ቀለል አድርገው በሕይወታቸው ላይ ሊተገብሩት የሚችሉት የምትመክረው ነገር ምንድን ነው? እሱ በዛው አብረህ ሀሳብህን አጠቃልልኝ። መልካም እንግዲህ እንደ ግለሰብ ሁላችንም ማድረግ ያለብን ነገሮች አሉ። ሁልጊዜ ስለ አይምሯችንን አይምሯችንን ከሚጎዱ ነገሮች መጠበቅ ሊሆን ይችላል። ለምሳሌ የሆነ ችግሮች ሲፈጠሩ መፍትሄ የምንላቸው እነዚህ አጓጉል ሱሶች ከሱስ መራቅን ለምሳሌ አንድ ሰው ከሱስ በራቀ ቁጥር በጣም በከፍተኛ ሁኔታ ላይ አይምሮ ላይ የሚፈጠረውን ጫናና ስነ ልቦናዊ ቀውሶችን መቀነስ ይችላል። ከሱስ ብቻ በመራቅ ማለት ነው የመጀመሪያው። ሌላው ደግሞ አእምሯችን ሊጠቅሙ የሚችሉ የተለያዩ ነገሮች ላይ መጽሐፍቶችን ማንበብ ሊሆን ይችላል። የተለያዩ ልቦና አማካሪዎች ጋር መማከል ሊሆን ይችላል። በግሩፕ በመሆን ስለ አይምሮ ጤና መነጋገር በየባስ ላይ ስናሆን ታክሲ ላይም ትራንስፖርት ላይም እንዴት ነው ስለ አይምሮ ጤናችን እንዴት ነው ለምንድን ነው ማናወራው በጣም እንደሚያሳፍር ነገር ለምንድን ነው የምናየው? ስለዚህ ይህን ነገር ከተደረገ በቀላሉ ሰው ራሱን የራሱን አይምሮ እንዲጠብቅ ምቹ ሁኔታዎች ይፈጠሩለታል ብዬ አምናለሁ። እሺ፣ እንግዲህ የመጨረሻ አንድ ጥያቄ እዚህ ሌላ አክል ኢትዮጵያ ላለፉት ስልሳ እና ከዛም በላይ ለሚሆን አመት በተለያዩ ጦርነቶች ውስጥ ተማሪዎችን በተለያዩ ግጭቶች ውስጥ እያለፉ እዚህ ደርሳለች። ይሄ ደግሞ የትውልድ አዙሪት ወይም ደግሞ ጄኔሬሽናል ቱራማ የሚባለው ነገር ያስከትላል። በዘላቂነት በዚህ ጉዳይ ላይ አሁንም እየሆነ ያለው በተለያዩ የሀገሪቱ ክፍል የሆነው ነገር ለወደፊት ለሚመጣው ትውልድ ለዚህም ይሄ ወጣት ለሆነው ትውልድ ሲያድግም የራሱ የሆነ የስነ ልቦና ጠባሳ ትቶ እንደሚያልፍ ይገመታል እና ባለድርሻ አካላት ምን ማድረግ አለባቸው? ከዚህ ነገር ላይ ውጤታማ በሆነ መልኩ ለመቅረፍ ችግሩን ምን ማድረግ አለባቸው? እስ በሁለት ደቂቃ ውስጥ ፈጽምልኝ። መልካም እንግዲህ ትራውማ በአንድ ሰው ላይ ሊፈጠር ይችላል። ድጋሚ ደግሞ በአንድ ማህበረሰብ ላይ ደግሞ እንደ ማህበረሰብ ሊፈጠር ይችላል። በአንድ ግለሰብ ላይ ሲፈጠር ግለሰቡን ብቻ ሊጎዳ ይችላል። ማህበረሰባዊ ትራውማ ሲሆን ግን በዛ ማህበረሰቡ ላይ በጣም የመቆየት መጠን አለው። ምክንያቱም ሊተላለፍ ይችላል፣ ለትውልድ ትውልድ ማለት ነው እና በጦርነት በረሀብ፣ በወረርሽኝ፣ በዘር ማጥፋት የሚፈጠሩ ከሆነኛ ቦታ ላይ ከተፈጠረ ማህበረሰቡ ላይ የማህበረሰባዊ ትራማ የመሆንና ከፍተኛ ማህበረሰብ የመጉዳት መጠን አለውና ይሄ ነገር በተከሰተ ሰዓት ከመከሰቱ በፊት ቅድሚያ መከላከል መንገዶችን መስራት፣ ምክንያቱም ይህን አደጋ የሚፈጥሩ ነገሮችን የመቀነስ እያንዳንዱ መንግስታዊ መንግስታዊም ያልሆነውም የሆነውም አካል በቅንጅት መስራት አለባቸው። ከትንሽ ጀምሮ ማለት ነው። የተከሰተበት ይሄ የተከሰተበት ቦታ ላይ ደግሞ በአፋጣኝ ከአካላዊ ጤናን ከመጠበቅ እኩል ለእኩል በአፋጣኝ የስነ ልቦና አእምሯቸውን ጤና የሚጠብቁ እንትኖችን ቀርጾ በስነስርት በባለሙያዎች በታገዘ መንገድ በትክክል ለዛ ማህበረሰብ ይሄ ትራውማውን የሚያክምበትን ትራውማውን ከዚህ ትራውማ የሚወጣበትን መንገዶች በፍጥነት ወይም ደግሞ በተቀናጀ መልኩ መሰራት ይኖርበታል። ምክንያቱም የአንድ ሰው ብቻ አይደለም፣ ወይም የዛ የማህበረሰቡ ብቻ ላይ ይመት አይደለም ይህ ነገር ሲያድግ ብሎ ይሰማል። አዎ እየፈጸምክልኝ ሀሳብህን ጥሩ አድርገን የገለጽከው አጠናቀ መልካም እና ምክንያቱም ከታውን ነው ይህን ነገር ያ ከዛ ማህበረሰብ የሚወጡ ሰዎች እንዴት ነው ጤነኛ ሚሆን አስተሳሰብ ኑሯቸው ሌላውን ሰው ሊጠሉ ይችላሉ። ይህን ነገር ያደረሰባቸውን ሰው እንደ ጠላትነት ሊያ ይችላሉ። እና ጉዳቱ መልሶ ለራሳችን ስለሆነ መተባበር ይኖርብናል። ይህ ጉዳት የደረሰበት ማህበረሰብ መታደግ አለብን። አእምሮን ከዚህ ትራውማ ውስጥ እንዲወጣ ማለት ነው። ሁላችን ማለትነት አለብን ብያምናል። እሺ እሺ። ቢኒያም የስነ ልቦና ባለሙያ ቢኒያም ከድር ነበረ የሰማችሁት። እንግዳችን ስለሆንክ እናመሰግናለን። ግጭትና የፖለቲካ አለመረጋጋት በወጣቶች ላይ የሚያደርሱት ጫና የስነ ልቦና ጫና ነበረ ውይይታችን። ወደ ተከታዩ ዘገባዎች እንሻገራለን። ዘጋቤ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። ከውጭ ወደ ኢትዮጵያ የሚገቡ የወረቀት ማምረቻ ግብዓቶች በከፍተኛ ሁኔታ ማሻቀብ ወረቀትን በዋናነት በሚጠቀሙ ጋዜጦች ከገበያ ውጪ እንዲሆኑ እንዲሁም ደግሞ ዋጋቸው በእጥፍ እንዲጨምርና እንዲንር እያደረገ አድርጓል። መጽሐፍትም እንደ ልብ እየታተሙ አይደለም። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አምስተኛ ዓመት የኬሚካል ምህንድስና ተማሪ ሆኑ አምስት ሴት ወጣት ተማሪዎች ታዲያ አትክልትና የፍራፍሬ ተረፈ ምርቱን በመጠቀም በትምህርት ቤታቸው ውስጥ በቤተ ሙከራ ባገኙት የፈጠራ ውጤት ግብአቱን በሀገር ውስጥ ማምረት ችለዋል። ይህም ታዲያ የሀገሪቱን የውጭ ምንዛሬ በማስቀረት መፍትሔ ሊሆን እንደሚችል ተስፋ ተጥሎበታል። ስመኝሽ የቆየ ከሶስቱ ወጣቶች ጋር ቆይታ አድርጋለች። ናርዶ ሳለሙ ይባላለሁ። የአምስተኛ ዓመት የኬሚካል ኢንጂነሪንግ ተማሪ ነኝ በአዲስ አበባ ሳይንስ ቴክኖሎጂ ዩኒቨርሲቲ ነው የሚማረው። እሺ ለአምሮት ዳመነ እባላለሁ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የአምስተኛ ዓመት የኬሚካል ምህንድስና ተማሪ ነኝ። እሺ፣ አመሰግናለሁ። እኔ ሰሚራ ጀማል እባላለሁ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የአምስተኛ ዓመት የኬሚካል ምህንድስና ተማሪ ነኝ። የአትክልትና የፍራፍሬ ተረፈ ምርቶችን በመጠቀም የወረቀት ግብዓት ማምረቻን የሰራችሁትና፣ እስኪ ምን አይነት ፈጠራ ነው በትክክል ከምን አይነት ተረፈ ምርቶችን የሰራችኋቸው የሚለውን ከናርዶስ ልጀምር። ያ ፈጠራ ምንድን ነው? የተለያዩ የፍራፍሬዎችን ልጣጮችን በመጠቀም ግን ቤዚካሊ ዋናውን ዋና የምንጠቀመው ከሹጋር ኬን ወይም ደግሞ ከሸንኮራ አገዳ ምጣጭ በመጠቀም ለወረቀት ጥሬቃነት የሚያገለግል ፕልፕን የሰራ ነው እና ይህ ግብዓት ለተለያዩ ፔፐር ኢንዱስትሪዎች፣ እንዲሁም ለሳኒታሪ ፓድ፣ ለዳይፐር፣ ለጨርቃጨርቅ እንዲሁም ደግሞ ለተለያዩ ፓኬጂንግ ማቴሪያል ይሰራልን የሚችል ጥሬቃ ነው ማለት ነው። ለአምሮት፣ ወደ አንቺ ልምጣና እንዴት ነው ያሰባችሁት ይህንን የፈጠራ ስራ ለመስራት? እሺ፣ አመሰግናለሁ። ሶስተኛ አመት እያለን የኢንዱስትሪ ጉብኝት ምናምን ነበር ግቢያችን ውስጥና የወንጂ ወረቀትና የፐልፕ ማምረቻ ኢንዱስትሪ ስንሄድ እዛ በጣም የዚህ ምርት እጥረት እንዳለና ከውጭ በጣም በሀይ ፎሬን ከረንሲ እንደሚያመጡ ምናምን አስረዱንና በቃ ለምን ተምረን ነበር ግቢያችን ውስጥ ስለ ፐልፕ ፕሮዳክሽን ምናምንና ለምን አንሰራው በሚል ነው ወደዚህ ስራ የገባ ነው ማለት ነው። ምን ያክል ጊዜ ፈጀባችሁ? እንደነገራችሁኝ ደግሞ ተረፈ ምርቶቹ የተጠቀማችሁት የሸንኮራ አገዳና የሙዝም አይቻለሁ። እዚህን የሰራችሁበትን ተረፈ ምርቶችስ ከየት ነው ያሰባሰባችኋቸው? ሰሜራ ወደ አንቺ ልምጣ ተረፈ ምርቶችን ያሰባሰብንበት መጀመሪያ ስንጀምር ከሙዝ ልጣጭ ነበረ። ስለዚህ ሙዝ ልጣጭ ለመሰብሰብ ያው ብዙ ነገር አድርገናል። የአትክልት የሚሸጡ ሰዎችን በማናገር እንዲሁም ደግሞ አብዛኛውን ራሳችን በመግዛት ጣጩን ለማጠራቀም እና ይህን ኤክስፐርመንቶች ለመስራት ችለናል። ሌላው ባጋስን ወይም የሸንኮራ ምጣጭን ከወንጂ ሹጋር ፋክትሪ በቀጥታ በመሄድ ለማግኘት ችለናል ማለት ነው። ውጤቱ ምንድን ነው የሚባለው፣ በወረቀት በዳይፐር በሞዴስ ምርት ላይ ያላቸው ሚና ምንድን ነው? ናርዶ ሶዳንቺ ልምጣ። ውጤቱ ፐልፍ ይባላል እና በላብራቶሪ ስኬል በስሞል ስኬል ግቢያችን በሚገኙ በላብራቶሪ እቃዎችን ነው የሰራ ነው እና አራት ሂደቶችን ተጠቅመን የመጨረሻውን ፐልፕ በመስራት ወደ ፒፐር ቀይርበት ላይ ደግሞ ወንጂ ፋክተሪ ሄደን እዛ ነው የተለያዩ የወረቀት ውጤቶች ለፓኬጂንግ የሚሆን ለመጻፊያነት የሚያገለግሉ ወረቀቶችን ደግሞ እዛ ሄደን ቀይረን የመጣ ነው ማለት ነው። ውጤቱን ከባለሙያዎቹ ጋር ከፋብሪካዎቹ ጋር ለማሳየት ሞክራችኋል። ያለው ጥቅም ምን አይነት ነው? በሰፊው ቢመረት ቅድም ናቢ እንዳለችሽ እዚህ ላብ ስኬል ውስጥ የሚሰሩ ስራዎችን እንትን ካደረግን በኋላ ከርብ ፓልፑን ካመጣን በኋላ ኳሊቲውን ለማጣራት ወንጂ ወረቀት ፋብሪካ ሄደን ነበር። እዛ አስቀይረን ኳሊቲ ፐልፕ እንደሆነ አረጋግጠውልናል። የወረቀት ፋብሪካዎች እየተዘጉ እንዳሉ እዛ አካባቢ ምናምን ለማጣራት ይችለናል ና የኛ አሁን ያመረት ነው ይሄ በስሞል ስኬል ኦልሬዲ ፕሮቶታይፒንግ ምናምን ስቴጅ ሁሉንም አልፏል። እና ይሄ ወደ መሬት ቦርድ ና ትንሽ ስኬሉ ከፍ ተደርጎ ቢሰራ አሁን ያለውን የፐልፕ እጥረት እና የወረቀት ማምረት አቅማችን ከፍ ያደርጋል ብዬ አስባለሁ። ከሌሎች ከውጭ ከሚመጡት ከነበሩት ምርቶች ወይም ከሌሎች ተመሳሳይ ምርቶች ጋር አወዳድራችሁት ጥራቱን ደረጃ ለማወቅ ችላችኋል? ሰሚራ መመለስ ጥራቱን ወንጂ የወረቀት ማምረቻ ነው ያስፈተሽ ነው። ኤክስፐሪመንቱን እንትን ባሉልን መሰረት የኛ ኢምፖርት ከሚያደርጉት ፐልፕ ጋር ፓራል የሆነ ውጤት እንዳለው ማግኘት ችለናል ማለት ነው። ስለዚህ እነሱም በብዛት ብናቀርብላቸው ሊገዙን እንደሚችሉ እና ደንበኛችን መሆን እንደሚችሉ በጣም በጉጉስ ነበረ የውጭ ምንዛሬ እንትን ስላስቸገራቸው የገለጹልን ማለት ነው። ምን ያክል መጠን ያለው ነበር ያመረታችሁት? ወደ ስምንት መቶ ኦልሞስት አንድ ኪሎግራም የሚጠጋ ፐልፕ ማለት ነው። በተለያየ ነው ሮ ማቴሪያላችንን እየቀያየረንን ምን ያክል ተረፈ ምርቶችን ተጠቀማችሁ ናርዶስ? መጀመሪያም በሹገር ኬን የሰራ ነው ላይ በአንድ ኪሎ ግራም እስከ ሁለት ኪሎ ግራም ድረስ ሮ ማቴሪያሎችን ተጠቅመናል። ለባናና ፊል ለሆነው ደግሞ ብዙ ሮ ማቴሪያል መጠቀም ስላለብን ትንሽ በዛ አድርገን እስከ ሶስት ኪሎ ግራም ሮ ማቴሪያል ተጠቅመን ነው ይህንን ፕሮዲስ አደረግነው። እንግዲህ ተረፈ ምርቶችን የሚጠቀም የፈጠራ ውጤት እንደመሆኑ ቆሻሻን ከማስወገድ እና አካባቢ ንጹህ ከማድረግ አንጻር፣ በተለይ ደግሞ ለአየር ብክለት ጋር በተያያዘ ምን ያክል ጥቅም ይኖረዋል? አምሮት። እሺ፣ የአካባቢ ጥበቃ ላይ የእኛ ስራ በጣም እንትን ኢምፓክት ይኖረዋል። ግልጽ ነው ማለት የምንጠቀመው ዌይስት እስከሆነ ድረስ። ሌላው ደግሞ ከውጭ አሁን ብዙ ጊዜ ፓልፕ የሚሰራው ከእንጨት ነው ከዚህ በፊትና። ሱ ሳብስቲቱት በማድረግ በዚህኛው በዌስት ሳብስቲቱ ሲደረግ የእንጨት መቋረጥ ይቀራል እና ይሄንም ዲፍሮስቴሽንን በጣም እንደሚቀንስ እናስባለን። ወደፊት ይሄንን በስፋት ለመስራት ሀሳብ ያላችሁ ይመስላል እና የወደፊት እቅዳችሁ ምንድን ነው? በምን መልኩ ነው ይሄንን ወደ ገበያ ስራ ማምጣት የምታስቡት? መስራት ያለብንን ፕሮቶታይፒንግ ስቴጅ አልፈናል። ብዙ ነገር አልፈናል። የሚያስፈልገን አሁን ፋይናንስ፣ መሬት የሚባሉ ነገሮች እነሱን ማግኘት እስካሁን አልቻልንም። ያው እነሱን ማፈላለግ ላይ ኢንቨስተር ማናገር፣ የተለያዩ ቦታዎች ሄድን፣ ፒች ማድረግ ምናምን እየሞከርን ነው። እና እንግዲህ በአንድ ሁለት አመት ውስጥ እንደ እግዚአብሔር ፈቃድ መሬት ላይ እናወርዳለን ብለን እናስባለን። ይህን ስራ ኢንቨስትመንት ኮስታችን ደግሞ እስከ አስራ ስድስት ሚሊዮን ድረስ ይፈጃል እና ይህን ያህል የሚያስፈልገን ወደ መሬት ለማውረድ ማለት ነው። ይህን ስራ በተቋም ደረጃ ማለት ድርጅት መስርታችሁ ሌጋሊ ተመዝግባችሁ ነው እየሰራችሁት ያላችሁት ወይስ ገና በዛም ላይ ሂደት ላይ ናችሁ? እሱን ሬጅስተር ተደርጓል ቦማርስ ማኒፋክቸሪንግ ፒልሲ ወይም ቦማርስ ባል ፕሮዳክሽን ፒልሲ ተደርጓል። ለአካባቢ ጥበቃ ከዛም አልፎ ደግሞ ለተለያዩ ፋብሪካዎች ግብአት ሆኖ የውጭ ምንዛሬንም በማስቀረት የዋጋ ግሽበትንም በመቀነስ ትልቅ አስተዋጽኦ የሚያደርግ የፈጠራ ስራ መስራት ችላችኋልና ምናልባት ለሌሎች ሴት ተማሪዎች እህቶቻችሁ፣ ማለት የምትፈልጉት ማስተላለፍ የምትፈልጉት መልእክት ካለ ከናርዶስ እንጀምርና የፈጠራ ስራ ሲባል እኔም ማስተላለፍ የምፈልገው መልእክት ብዙ ተማሪዎች እዚህም እንዳየ ነው፣ ነገሩን በጣም አክብደው ያዩታል፣ እና ከመጀመሪያው አይዲያ ማምጣት የሚለውን ነገር ቀለል አድርገው እንዲያዩት ማለት ቀላል ነገር ነው። ጀስት ምንኛም ስንጀምር ከትንሽ ነገር ነው የተነሳ ነው፣ ጀስት አይዲያ ይዘን ነው። ግን መንገድ ውስጥ ሲገባ ብዙ ሰዎችን ማግኘት፣ ኮሚኒኬሽን፣ ኔትወርኪንግ ማስፋት የሚባሉ ነገሮች አሉና ብዙ አይነት ትምህርቶችን እየወሰድን ነው እዚህ ደረስ ነው። ስለዚህ ከመጀመሪያውም አለመፍራት ኢኖቬሽን፣ የፈጠራ ስራ የሚባሉት የሚባለውን ነገር እንደ ትልቅ ነገር አድርጎ አለማተር ላምሮትስ ዲ እንዳለች ሆነ ብዙ የተለየ ነገር የምጨምረው ነገር የለም ያው ኢኖቬሽን ስራን ብዙ አርቆ አለማየት ነው ከታሰበበት ሁሉም ይቻላል ማለት። ሰሚራስ የምታስተላልፊው የምትመክሪው መልእክት ብዙ ጊዜ ሳይንሱ ላይ አይደለም ችግሩ ሴቶች ወንዶች ብለን የምናከፋፍለው እና እኔ ማስበው በዋነኝነት ሳይንሱን ከተማርም በኋላ ከስተማይዝ አድርጎ ምንድን ነው ያለው ችግር የሚለውን ተመልክቶ መሬት ላይ ሊወርድ በሚችል መልኩ ሳይንሱን ችግሮችን ቤዝ አድርገው ቢነሱ ኢኖቬሽንም ፈጠራም ወይም ደግሞ